በድሬዳዋ የአትክልት ውጤቶችና የጫት ግብይትና አጠቃቀም የኮሮና ቫይረስ ከመከሰቱ በፊት ከነበረው እምብዛም ለውጥ ያልታየበት ነው ተብሏል። የህብረተሰብ ጤና ኢንስቲትዩት ህብረተሰቡ የአትክልት ውጤቶችን በጥንቃቄ እንዲጠቀም ጫትንም ቢቻል እንዲተው ካልሆነ ግን እንዲያጥብ መክሯል። አስተዳደሩ የግብይት ስርዓቱ ይሻሻላልም ብሏል። አዲስ ቸኮል ተጨማሪ አለው በድሬዳዋ የኮሮና ወረርሽኝ መከሰትን ተከትሎ ታክሲዎች አገልግሎት አቁመዋል። አብዛኞቹ ሆቴሎችና ቡና ቤቶች ተዘግተዋል። ወደ ከተማዋና ከከተማ ውጭ የሚደረግ የህዝብ ትራንስፖርትም ቆመዋል። አሸዋና ታይዋን የሚባሉ ሁለቱ ግዙፍ የገበያ ስፍራዎችም ተዘግተዋል። የህዝቡ እንቅስቃሴ በእጅጉ ቀንሷል። በኮሮና ወረርሽኝ ምክንያት እምብዛም ለውጥ ያልታየበት ዘርፍ ቢኖር የህልና አትክልት ሽያጭ የሚካሄድበት የቀፊራ ገበያና የጫተራ ንግድ እንቅስቃሴዎች ናቸው በሁለቱም ቦታዎች ተጠጋግቶና ተጋፍቶ መግዛቱ እንዳለ ነው ወይዘሮ ዙፋን የአትክልት ወይም ኩድራ ገበያ ወደ ሆነው ቀፊራ ጎራ ብለው ነበር። ሁሉ ነገር እንደ ድሮ ነው። የሚጋፋውም ህዝቡ እንደዛው ነው። ተራራቁ የሚባለው ነገር እንጃ ቀፊራ የገባ አይመስለኝም። ምን ምክንያቱም ኩድራ ቦታ ብትል ታክሲ የለም። በርግጥ ግን የሰው እንቅስቃሴ እንደዛው ነው የተገደበ ነገር የለውም። ወይዘሮ ዙፋን እሳቸው ሰላጣ ሲሰሩ ቲማቲምና የሰላጣውን ሰላጣውን ቅጠል ከማጠብ ባሻገር ባኬቶ እንደሚያጸዱት ይናገራሉ። ሌሎች የሰፈራቸው ሰዎች ግን የእርሳቸውን ጥንቃቄ ማድረጋቸውን እርግጠኛ አይደሉም። በህብረተሰብ ጤና ኢንስቲትዩት የኮሮና መከላከል ዘርፍ አስተባባሪ የሆኑት አቶ መስፍን ወሰን ግን ህብረተሰቡ በአትክልት አጠቃቀም ረገድ የሚያደርገው ጥንቃቄ ላቅ ያለመሆን አለበት ባይ ናቸው። መጀመሪያው ነገር ምንድነው? ምግብ ከማዘጋጀታችን በፊት እጃችን መታጠብ አለብን ጋር ንክኪ ካለን እጃችንን ታጥበን ስናደርግም፣ በተለያየ ምክንያት ንክኪ ሊኖር ስለሚችል የበሰሉ ምግቦችን መመገብ የበሰሉ ወይም ከንክኪ የጸዱ ምግቦችን መጠቀም ያስፈልጋል ማለት ነው። በጥሬ መልክ የሚመገቡ የምግብ አይነቶች ካሉ ደግሞ በአንድም በሌላ መንገድ በእጃችን ንክኪ ልናደርግ ስለምንችል እነሱን ማከም ያስፈልጋል ማለት ነው። አንደኛ እጃችንን መታጠብ አንዱ የመጀመሪያ ፕራሪቲ ሲሆን ሁለተኛ ደግሞ ግብ በምናዘጋጅበት ጊዜ ንክክል ሊፈጠር ስለሚችል ያንን የበሰለም ግብ መመገብ። በዚህ በጥሬ እንትን የሚሉ ማከም ይቻላል። በምን መልኩ? አሁን ይህ ማከም ላይ ለምሳሌ ሰላጣ ለመመገብ ትናሲም ሰላጣ ቅጠልና ሽንኩርቶች እንትን አቼቶ ወይም ሎሚን ዳክመው ይችላል ወይስ አንድ ስለዚህ በሳል የሆኑ ምግቦችን መመገብ አንደኛ፣ ሁለተኛ ደግሞ በተቻለ መጠን እጃችንን ታቅበን እነዚን ምግቦች ማፍሰል ያስፈልጋል። ሌላው ደግሞ እነዚንም በሎሚ ኬሚካሎች አጥበን መጠቀም ያስፈልጋል ማለት ነው። በድሬዳዋ ብዙም ለውጥ የማይታይበት ሌላኛው ዘርፍ ጫት ነው። በአንዳንድ የሀገሪቱ አካባቢዎች ለምሳሌ በትግራይ ክልል ሙሉ በሙሉ እና በአማራ ክልል አንዳንድ አካባቢዎች የጫት ግብይትን ከልክለዋል። ሶማሊያም ከኬንያ ወደ ሀገሯ የሚደረጉ በረራዎችን በመከልከሏ ኬንያ በቀን ሁለት መቶ ሀምሳ ሺህ ዶላር ታገኝበት የነበረው የጫት ሽያጭ እንደቆመባት ሚዲያዎቿ ዘግበዋል። ድሬዳዋ ላይ ግን በግብይትም ሆነ በአጠቃቀሙ ላይ እምብዛም ለውጥ እንደሌለ ነው ተጠቃሚዎች የሚገልጹት። አቶ አብርሃም ከተጠቃሚዎች አንዱ ነው። አሁን ለምሳሌ እዚህ አሁን ከኋላ ጫት የሚገዙ ሰዎች አሉ። በጣም ነው እየገዙ ያሉ ሊሆን ይችላል ጋር አጥበህ ነው የምትጠቀመው። ለምሳሌ የጫት ግብይት ስርዓቱ መቀራረብና ግፊያ የበዛበት ከመሆኑ አንጻር ለኮሮና ቫይረስ መተላለፍ መንስኤ ሊሆን እንደሚችል አቶ አብርሃም ይሰማዋል። ተጠጋግቶ ሲቅሙ መዋላቸውም ለመተላለፍ መንስኤ ሊሆን እንደሚችል እንዲሁ ይሰማዋል። የጫት ቅጠል በራሱ ቫይረሱን ሊያስተላልፍ ስለመቻሉ ግን እርግጠኛ አይደለም። የህብረተሰብ ጤና ኢንስቲትዩቱ አቶ መስፍን ጉዳዩ በጥልቀት የተጠና ባይሆንም ከቫይረሱ ተፈጥሮ አንጻር ግን ታሳቢ ሊሆኑ የሚገባቸው ነገሮች አሉ ይላሉ። በጣም ለኮሮና ቫይረስ ብቻ ሳይሆን በአጠቃላይ ለጤና ጉዳት ነው። አጠቃላይ ስናየው ጥቅም የለውም። ሁለተኛ ለኮሮና ቫይረስ ጫት ያጋልጣል የሚለውን ስናይ እንደ ማንኛውም ፊት ቫይረሱ ሊኖርበት የሚችል ማስተላለፊያ መንገዶች ቅድም በተለያዩ ቦታዎች ላይ ቫይረሱ የመቆየት ፕሮባቢሊቲ አለው ስለሚባል ጫትም አንደኛው መንገድ ሊሆን ይችላል። ስለዚህ ቫይረሱ በጣም ምቹ የሆኑ ቦታዎች ላይ እስከ ሶስት ቀን ሊቆይ ይችላል። በተለይ ብረት ራታማ ቦታ ላይ እስከ ሶስት ቀን ከዛም በታች ሊቆይ ይችላል። ቀዝቃዛ አየር ስለሚፈልግ ማለት ነው። ስለዚህ ጫቱ ለጊዜ አስጊዜ ምን ያህል ሰዓት እንደሚቆይ በጥናት መረጋገጥ ቢኖርበትም ነገር ግን የመቆየት ፕሮዋሮች ከፍተኛ ነው ብለን እናምናለን። ስለዚህ ኮሮና ቫይረስ የያዘው ሰው በተለያየ ምክንያት በእጁ ኮንታምኔት ስለሚሆን ያንን ጫት ጋር ንክኪ ካለው ሰአቱን ደግሞ በሌላ ሰው ትኬ ካለ የመተላለፍ አቅሙ ከፍተኛ ሊሆን ይችላል ማለት ነው። እና ስለዚህ አጋላጭ ይሆናል የሚለው ጥርጥር የለውም ሊሆን ይችላል። ስለዚህ እንዴት እንከላከለው ሲባል አንደኛ ሰው እነዚህን አጋላጭ የሆኑ ነገሮችን መቀነስ መቻል አለበት። አንደኛ ባይቃም ጥሩ ነው የሚለው የመጀመሪያ ፕራሪቲ ነው። ሁለተኛ ደግሞ ካልተቻለ ደግሞ እንትኑን እራሱ ሰዓቱን በማጠብ መጠቀም ሊሆን ይችላል። ግን እኔ ቶታሊ መመክረው እንደ ጤና ጫት ባይቃም ይመረጣል። የድሬዳዋ አስተዳደር በተለምዶ ጫተራ የሚባለውን ዋነኛ የጫት መሸጫ ቦታ ሰፋ ወዳል አካባቢ ሊያዘዋውር ማሰቡን የጤና ቢሮ ኃላፊዋ ወይዘሮ ለምለም በዛብህ አስታውቀዋል። የአትክልት ሽያጭም ቀፊራ ማዕከል ከማድረግ ይልቅ በየሰፈሩ ንዑስ ገበያዎች እንደሚበረታቱ ነው የሚናገሩት። በአጠቃቀም ረገድ ሊደረጉ ስለሚገባቸው የጥንቃቄ እርምጃዎች ግን አስተዳደሩ እስካሁን ምንም አላለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ